በምስራቅ አፍሪካ ኢትዮጵያን ጨምሮ ስድስት ሀገሮች ወጣት ሴት ተማሪዎች በሳይንሱ ዘርፍ በአንጻራዊ በጣም ወደ ኋላ ተጎትተዋል፣ በማለት ዓለም አቀፍ የትምህርት ሳይንስና ባህል ድርጅት በምህፃረ ቃሉ በዩኔስኮ አስተባባሪነት በአዲስ አበባ አውደ ጥናት በመካሄድ ላይ ይገኛል። አውደ ጥናቱ ቲቸር ሄር ማስተር ክላስ ልጅቷን አስተምራት በሚል መሪ ቃል ከኢትዮጵያ፣ ጋና፣ ኬንያ፣ ናይጄሪያ፣ ታንዛኒያና ከደቡብ አፍሪካ የተወጣጡ መምህራን በእቅዱ እየታቀፉ ናቸው። የዩኔስኮ ምክትል ዋና ዳይሬክተር አቶ ጌታቸው እንግዳ ስለ ይዘቱ ከአምስት ሀገሮች ከአፍሪካ የመጣናቸው መምህራን ወጣት ልጃገረዶችንና ሴቶችን ወደ ሳይንስ፣ ቴክኖሎጂ፣ ማቴማቲክስ፣ ኢንጂኒሪንግ የመሳሰሉትን ትምህርቶች በሰፊው እንዲከታተሉ ለማድረግ ነው። በምስራቅ አፍሪካ ምን ያህል በንዑስ ክፍለ ዓለም ውስጥ ጥናት ተደርጎ በንጽጽር ወጣት ተማሪዎች በሳይንሱ ዘርፍ ወደኋላ ናቸው ለሚለው ቀጣዩ ተስፋ ሰጪ እንደሆነ አቶ ጌታቸው የሚሉት በአደባባይ ስናገር ወጣት ልጃገረዶችና ሴቶች ፓርቲሲፔሽን በሳይንስ ቴክኖሎጂና ማቴማቲክስ ላይ በጣም ደካማ ነው። እድገት የሚያስፈልገውን ያህል ለማምጣት ሀምሳ በመቶ ተማሪዎቻችን በዛ ፊልድ ላይ ሴቶች መሆን አለባቸው። ያንን ካልተጠቀምን አፍሪካን ማሳደግ አንችል። እኛ እንግዲህ አቅማችንን ከዩኔስኮ በኩል እያደረግን ነው። በእኛ ብቻ የሚሰራ አይደለም። ይሄ በእያንዳንዶቹ መንግስታት፣ በእያንዳንዱ ዩኒቨርሲቲዎች፣ በእያንዳንዱ አስተማሪ ሁሉ እና ይሄ የጋራ ስራ ነው። እየተሞከረ ነው። ከሀገር ሀገር ይለያያል። አንዳንድ ቦታ ጥሩ ውጤቶች አሉ፣ አንዳንዱ ቦታ ደካማዎች ነው። ግን ተስፋው ጥሩ ነው። በዚህ ረገድ ኢትዮጵያን በሚመለከት አቶ ጌታቸው አስተያየታቸውን በማካፈል በፖሊሲ ደረጃ ኢትዮጵያ ጥሩ ፖሊሲ ያላት፣ ተግባር ላይ ግን ብዙ ማነቆዎች አሉ። ለረጅም ጊዜ ተናንቆን የኖረ የኅብረተሰብ አመለካከት አለ። ሴቶቻችን ለቤት ለመውለድ ቤተሰቦችን ማስተዳደር እንጂ ውጭ ወጥተው ሰርተው ያላቸውን እውቀት ለኅብረተሰቡ አካፍለው እንደ ኩል በየማህበራዊ ኑሮ በሶሻሉ በኢኮኖሚው እንዲካፈሉ የሚያደረግ አስተሳሰብ የለም እና ያንን አስተሳሰብ መቀየር አለብን። በጡረታ ላይ የሚገኙት የቀድሞ የትምህርት ሚኒስትር እና አምባሳደር ወይዘሮ ገነት ዘውዴ በግል የማህበረሰብ የትምህርት ማዕቅፍ አባል በሀገሪቱ የትምህርት ደረጃ አሽቆልቁሏል ለሚለው ጥያቄ፣ መጀመሪያ ኳሊቲ ምንድን ነው የሚለው ላይ የጋራ ስምምነት ያለ አይመስለኝም። ለእኔ ኳሊቲ ማለት ለምሳሌ የኢትዮጵያ ዩኒቨርሲቲ ከሃርቫርድ ዩኒቨርሲቲ ጋር እኩል ሆነ የምንጠቀምበት። ለኔ ኳሊቲ ማለት በአገሪቱ ባለችበት የኢኮኖሚክ ደረጃ ለዛ የሚመጥን ያንን ወደሚቀጥለው የሚያሸጋግር የሰው ኃይል መፍጠር ተቻለ ወይ ነው። ለኔ ማለት ዛሬ የምናሰለጥናቸው ተማሪዎች በየትኛውም ደረጃ ያሉት ዛሬ አገሪቱ ላለችውን ችግር መፍቻ ናቸው። ከሌሎች ሀገሮች ጋር እያወዳደርን ጥሩ እንግሊዝኛ ይናገራሉ፣ የኒውክሌር ሳይንስ ምርምር ያደርጋሉ ምናምን የሚባል ከሆነ ለኔ እሱ አይስማማኝም። ልንደርስ እንችላለን። ዛሬ ግን ችግር ፈቼዎች ነው። ያንን የሚፈቱ ልጆች አሁን ባለንበት ደረጃ አሉ ወይ የሚል ከሆነ ለእኔ አሉ። ወጣት ተማሪ ሶስና ወልደ መድህን በእነዚህ ጉዳዮች ዙሪያ የግል አስተያየቷን ስትገልጽ ሁላችንም እንችላለን። ለምሳሌ እኛ አሁን አሁን ነው ስለ ሴቶች ያለን እየጨመረ የሄደው አደለም። አሁን ሴቶች ብዙ የለም። ለምሳሌ ሜካኒካል ኢንጂነሪንግን ማንሳት እንችላለን። ሜካኒካል ኢንጂነሪንግ ውስጥ ብዙ ሴት ተማሪ የለም፤ ቢኖሩም እያቋረጡ ይወጣሉ። ወንድሞቼ፣ አንዱ ሜካኒካል ነው፣ አንዱ ኤሌክትሪካል ነው፣ አንዱ ደግሞ ሲቪል ነው ኢንጂነሪንግ ማለት ነው። እና ይሄ ሁሉ ወደ ስቴም ፊልድ ይበልጥ እንድሳብ በጣም ጥሩ ተጽዕኖ አለ። የህብረተሰቡ ምንትን ነው ይሄ ናተሪ። ለምሳሌ ሴቶች በጣም እየተገደብን ነው፣ በባህል ማለት ነው። ለምሳሌ አንድ ሰው ለዶክተር ቢሆን፣ አንድ አባት ልጁን ዶክተር እንድትሆንለት ሊፈልግ ይችላል፣ ሊገፋፋትም ይችላል። የቤተሰብም ተጽዕኖ አለው። ግን ይህ ሁሉ መሰራት ያለበት ትምህርት ቤትና በአስተማሪዎች እንዲሁም ወላጆችንም ማስተማር አለብን። አውቀው የሚያደርጉትም አሉ። የሚስተካከል ነገር አለው። ጌታቸው ተድላ ጊዮርጊስ ለዶቼ ቬላ ራዲዮ፣ ከአዲስ አበባ